ዲ ሀገርኛ ሪፖርት የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ እና በአማራ ክልሎች መካከል ሰሞኑን የተፈጠረው ውጥረት በሀገራዊ ምክክር ሂደቱ እና በኮሚሽኑ እቅዶች ላይ ስጋት እንደሚፈጥርበት ገለጸም። የኮሚሽኑ አንዱ ኮሚሽነር የሆኑት ዶክተር ዮናስ አዳዬ ሁለቱ ክልሎች ልዩነታቸውን በሰላም መንገድ እንዲፈቱ ጥሪ አቅርበዋል። ሁለቱ ክልሎች ልዩነታቸውን ወደ አገራዊ ምክክር ኮሚሽኑ እንዲያመጡትም ኮሚሽነሩ ዶክተር ዮናስ አዳይ ጠይቀዋል። አገራዊ ምክክር ኮሚሽኑ ወደ ትግራይና አማራ ክልሎች በመሄድ ያልጀመራቸውን ስራዎች ለማከናወን አቅዶ እንደነበር የጠቀሱት ኮሚሽነሩ፣ ሁለቱ ክልሎች ወደ ግጭት የሚያመሩ ከሆነ ግን የኮሚሽኑ እቅዶች በከፍተኛ ደረጃ እንደሚስተጓጎሉ ተናግረዋል። በሰሞኑ ውጥረት ከ290 ሰዎች በላይ ከራያ ላማጣ ዋና አካባቢው መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኦቻ መግለጡ ይታወሳል። ኢትዮጵያ ለአይኤምኤፍ ከጠየቀችው አዲስ ብድር ጋር በተያያዘ አሁንም ልዩነቶች እንዳሉ ተገለጸም። ኢትዮጵያ አይኤምኤፍ እንዲሰጣት በጠየቀችው ብድርና በኢኮኖሚ ማሻሻያ ፓኬጇ ዙሪያ አሁንም ከአይኤምኤፍ ጋር ልዩነቶች መኖራቸውን ሮይተርስ ዘግቧል። ኢትዮጵያ ከአይኤምኤፍ ድጋፍ ማግኘት ከፈለገች መገበያያ ገንዘቧ ብር ከዶላር ጋር ያለው ምንዛሬ በከፍተኛ ሁኔታ እንድታዳክም መጠየቋን ሮይተርስ ገልጾ በሀገሪቱ መደበኛ ምንዛሬ አንድ ዶላር ከሚመነዘርበት በ50 በመቶ ተዳክሞ በጥቁር ገበያ እንደሚመነዘር አመልክቷል። ኢትዮጵያ በዚህ ደረጃ የመገበያያ ገንዘቧን ማዳከም እንደሚጠበቅባት በባንኩ በኩል እንደ ቅድመ ሁኔታ መቀመጥ አለመቀመጡን ማረጋገጥ አለመቻሉን ሮይተርስ አክሎ ገልጿል። ተቋሙ ተለዋዋጭ የሆነ በገበያ ሁኔታ የሚወሰን የውጭ ምንዛሬ ተመን መኖር አለበት ብሎ እንደሚያምን ግን ጠቁሟል። ከዚሁ ጋር በተያያዘ ኢዜማ በዓለም አቀፍ የገንዘብ ተቋማት ግፊት የብርን የመግዛት አቅም ማዳከም ታሳቢ ውሳኔን አምሮ እንደሚቃወም ባወጣው መግለጫ አስታውቋል። ኢዜማ የብርን የመግዛት አቅም ማዳከም ከሚያስገኘው ታሳቢ ጥቅም ይልቅ በዜጎች ኢኮኖሚያዊና ማኅበራዊ ደህንነት ላይ ከፍተኛ አሉታዊ ተጽዕኖ ሊያመጣ ይችላል በማለት አስጠንቅቋል። የብር የመግዛት አቅም ቢዳከም የአገሪቱ የጊዜያዊ የውጭ ምንዛሬ ችግር ሊቀለልና ዘለቀታዊ መፍትሄም ሊያመጣ የሚችልበት እድል አለ ብሎ እንደማያምንም ኢዜማ ገልጧል። ፓርቲው መንግስት መንግስት የብር የመግዛት አቅም ለማዳከም ከመወሰኑ ወይም ከመስማማቱ በፊት በውሳኔው አንድምታ ላይ ሰከን ብሎ እንዲያስብም ጠይቋል። ለኢትዮጵያ ከተጠየቀው ከ3 ቢሊዮን ዶላር በላይ የገንዘብ ድጋፍ 610 ሚሊዮን ቃል ተገባም። በኢትዮጵያ ላለው የከፋ ሰብአዊ ቀውስ ምላሽ ለመስጠት በኢትዮጵያ መንግስትና ዓለም አቀፍ አጋሮች በተጠራው የገንዘብ ማሰባሰብ ስነስርዓት 610 ሚሊዮን ዶላር ተሰብስቧል። ባለፈው ሳምንት በጄኔቫ በተካሄደው ስነስርዓት ከ15 ሚሊዮን በላይ ለሚልቁ ኢትዮጵያውያን ህይወት አድን ድጋፍ ለማድረግ 3.24 ቢሊዮን ዶላር ለመሰብሰብ ታቅዶ ነበር። ይሁን እንጂ ከ21 ለጋሾች ማሰባሰብ የተቻለው ግማሽ ቢሊዮን ዶላር የሚልቅ ብቻ መሆኑ ታውቋል። የገንዘብ መዋጮው ስነ ስርዓት ያዘጋጁት የኢትዮጵያና የዩናይትድ ኪንግደም መንግስት እንዲሁም የተባበሩት መንግስታት የተለያዩ አካላት ለቀረበው የገንዘብ ድጋፍ ጥሪ አዎንታዊ ምላሽ እንደሚሰጡ እንጠብቃለን ብለው ነበር። የተባበሩት መንግስታት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ጆይስ ሞሲያ ሀያ መንግስታት 630 ሚሊዮን ዶላር ለመስጠት ቃል መግባታቸውን ገልጸዋል። ቀደም ሲል ዩናይትድ ኪንግደም 125 ሚሊዮን ዶላር ድጋፍ እንደምታደ ለማድረግ ማስታውቃ ነበር። የኢትዮጵያ ፌዴራል መንግስት በበኩሉ ለዜጎቹ የምግብ ድጋፍ ለማድረግ 250 ሚሊዮን ዶላር መድብ ያለሁ ብሏል። አሜሪካ ደግሞ 154 ሚሊዮን ዶላር ሰጣለሁ ብላለች። የአውሮፓ ህብረት በበኩሉ የህብረቱ አባል ሀገራት 139 ሚሊዮን ዶላር ይለግሳሉ ብሏል። እንደተመድ ከሆነ የሚሰበሰበው ገንዘብ በተፈጥሮና በሰው ሰራሽ ችግሮች ምክንያት አስቸኳይ የሰብአዊ እርዳታ ለሚያስፈልጋቸው 15.5 ሚሊዮን ዜጎች በ2024 መርዳት ያስችላል ተብሏል። የኢትዮጵያ ባህርተኞችን አሰልጥና ወደ ተለያዩ ሀገራት በመላክ በየአመቱ በአማካይ 50 ሚሊዮን ዶላር ገቢ እያገኘች መሆኑን የኢትዮጵያ ማሪታይም ባለስልጣን አስታወቅም። የዓለም አቀፉ ማሪታይም ድርጅት አባል አገር የሆነችው ኢትዮጵያ ዓለም አቀፍ ደረጃውን በጠበቀ መልኩ በማሰልጠን ለዓለም ገበያ አቅርባ የውጭ ምንዛሬ ገቢ እንድታገኝ እያደረጋት መሆኑ ነው የገለጸው። የውጭ ምንዛሬ ባህርተኞቹ ከደሞዛቸው ላይ ወደ አገር ቤት ከሚልኩት ገንዘብ የሚገኝ መሆኑን የባለስልጣኑ ዋና ዲሬክተር አቶ አብዱል በር ሸምሶ አመልክተዋል። በ2016 ዓ ም ዓመት በስምንት ወራት ከ36 ሚሊዮን ዶላር በላይ ገቢ መገኘቱን ነው ዋና ዲሬክተሩ ለዚያ የተናገሩት። በዘርፉ ገና ያልተነካ የኢኮኖሚ አቅም መኖሩን ያነሱት ዋና ዲሬክተሩ ኢትዮጵያ በአሁኑ ወቅት ህጋዊ እውቅና ያላቸው 7500 ባህርተኞች እንዳሏትና በአምስት ዓመት ውስጥ ይህንን አሃዝ ወደ 40 ሺህ ከፍ ለማድረግ ታቅዶ የተሰራ እንደሚገኝ ተናግረዋል። በተጨማሪም ልምድ እያላቸው ነገር ግን ህጋዊ እውቅናና ተገቢ ክሎት የሌላቸው ኢትዮጵያውያንን በአነስተኛ ክፍያ በተለያዩ ዓለም ክፍሎች በተለይም በአረቡ ዓለም መርከበኛ ሆነው እየሰሩ ሲኖሩ መሆኑን አንስተዋል። ዋና ዲሬክተሩ ባህርተኞቹ ወደ ህጋዊ አካሄዱ ቢመጡ በህጋዊ መንገድ የመቀበልና ክፍያቸውን በየጊዜ የማሳደግ እድል እንደሚያገኙና ህጋዊ የስራ ዋስትና እንደሚሰጣቸውም አመልክተዋል። ባህርተኞቹ በባህር ዳር ዩኒቨርሲቲና በቢሾፍቱ በሚገኙ ትምህርት ቤቶች ስልጠና እየወሰዱ እንደሚገኝና የማሰልጠኛዎችን ቁጥር ለማሳደግም እየተሰራ ነው ተብሏል። በኢትዮጵያ አስር ከተሞች በሊዝ ጨረታ መሬት ለመውሰድ አሸናፊ ከሆኑ 636 ተጫራቾች መካከል 71 በመቶ የሚሆኑት ስራ አልጀመሩም ተባለም። በፖሊሲ ጥናት ኢንስቲትዩት ከከተማና መሠረተ ልማት ሚኒስቴር ጋር በመተባበር በአዲስ አበባ፣ አዳማ፣ ድሬዳዋ፣ አሶሳ፣ ጋምቤላ፣ ባህርዳር፣ ሐረር፣ ሐዋሳ፣ ጅግጅጋና ሰመራ ከተሞች በሊዝ ጨረታ መሬት በወሰዱ ግለሰቦችና በመሬት ተቋማት ላይ ጥናቱ መካሄዱ ተነግረዋል። ጥናቱ በተካሄደበት ወቅት መሬት ለመውሰድ ተጫርተው በሊዝ አሸናፊ የሆኑ ሁለተኛ ወይም ሶስተኛ ደረጃ የያዙ 636 ተጫራቾች ሲካተቱ የግንባታ ግብአት እጥረት የፋይናንስ አቅርቦት ችግር የመሰረተ ልማት አለመሟላት ምክንያት ወደ ስራ ለመግባታቸውን መሬት የወሰዱ ግለሰቦችና ተቋማት አስረድተዋል በሊዝ መሬት ወስደው ወደ ልማት ባልገቡ አካላት ላይ የሚመለከተው ተቋም በሚያከናውነው የክትትልና ቁጥጥር መላላት በ95 በመቶ በሚጠጉት ላይ እርምጃ አለመወሰዱንም ጥናቱ አሳይቷል ተብሏል